መጽሐፈ ኢዮብ ምዕራፍ ሰላሳ ዘጠኝ የበረሃ ፍየል የምትወልድበትን ጊዜ ታውቃለህን? ዋላይቱስ የምታምጥበትን ጊዜ ትመለከታለህን? እርሷ የምትፈጽመውንስ ወራት ትቈጥራለህን? የምትወልድበትንስ ጊዜ ታውቃለህን? ይንበረከካሉ፣ ልጆቻቸውንም ይወልዳሉ፣ ከምጣቸውም ያርፋሉ። ልጆቻቸው ይጠነክራሉ፣ በሜዳም ያድጋሉ፣ ይወጣሉ፣ ወደ እነርሱም አይመለሱ። የሜዳውስ አህያ አርነት ማን አወጣው? የበረሃውንስ አህያ ከእስራቱ ማን ፈታው? በረሃውን ለእርሱ ቤት አድርጌ ሰጠሁት፣ መኖሪያውም በጨው ምድር ነው። በከተማ ውካታ ይዘብታል፣ የነጂውን ጩኸት አይሰማም። ተራራውን እንደ መሰማሪያው ይመለከተዋል፣ ለምለሙን ሁሉ ይፈልጋል። ጐሽ ያገለግልህ ዘንድ ይታዘዛልን? ወይስ በግርግም አጠገብ ያድራልን? ጎሽ ይተልምልህ ዘንድ ትጠምደዋለህን? ወይስ ከአንተ በኋላ በእርሻ ላይ ይጐለጕላልን? ጕልበቱስ ብርቱ ስለ ሆነ ትታመነዋለህን? ተግባርህንስ ለእርሱ ትተዋለህን? ዘርህንስ ይመልስልህ ዘንድ በአውድማህስ ያከማችልህ ዘንድ ትታመነዋለህን? የሰጎን ክንፍ በደስታ ይንቀሳቀሳል፣ ነገር ግን ክንፉና ላባው ጭምተኛ ነውን? እንቁላሏን በመሬት ላይ ትተዋለች፣ በአፈርም ውስጥ ታሞቀዋለች። እግር ይሰብረው ዘንድ የምድረ በዳም አውሬ ይረግጠው ዘንድ ትረሳለች። የእርሷ እንዳልሆኑ በልጆቿ ትጨክናለች፣ በከንቱም ብትሠራ አትፈራም። እግዚአብሔር ጥበብን ከእርስዋ ከልክሎአልና ማስተዋሏንም አልሰጣትምና። ወደ ላይ ከፍ ከፍ ስትል በፈረስና በፈረሰኛው ትሳለቃለች። ለፈረስ ጉልበቱን ሰጥኸዋልን? አንገቱንስ ጋማ አልብሰኸዋልን? እንደ አንበጣስ አፈናጠርኸውን? የማንኮራፋቱ ክብር የሚያስፈራ ነው። በኮቴው በሸለቆው ውስጥ ይጐደፍራል በጉልበቱም ደስ ይለዋል፣ ሰይፍም የታጠቁትን ለመገናኘት ይወጣል። በፍርሃት ላይ ይስቃል፣ እርሱም አይደነግጥም፣ ከሰይፍም ፊት አይመለስም። በእርሱ ላይ የፍላጻ ኮረጆና ብልጭልጭ የሚል ጦር ሰላጢንም ያንኳኳሉ። በጭካኔና በቍጣ መሬትን ይውጣል፣ የመለከትም ድምፅ ቢሰማ አይቆምም። የመለከትም ድምፅ ሲሰማ እሰይ ይላል። ከሩቅ ሆኖ ሰልፍን፣ የአለቆቹን ጩኸት፣ የሠራዊቱንም ውካታ ይሻታል። በውኑ ከጥበብህ የተነሣ ጭልፊት ያንዣብባልን? ወይስ ክንፎቹን ወደ ደቡብ ይዘረጋልን? በአፍህ ትእዛዝ ንስር ከፍ ከፍ ይላልን? ቤቱንስ በአርያም ላይ ያደርጋልን? በገደል ላይ ያኖራል። በገደሉ ገምገምና በጥጉ ያድራል። በዚያም ሆኖ የሚነጥቀውን ይጐበኛል፣ ዐይኑም በሩቅ ትመለከታለች። ጫጩቶቹም ደም ይጠጣሉ። በድን ባለበት ስፍራ እርሱ በዚያ አለ።